ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ አንድ ዓመት ሊሞላቸው ቀናት ብቻ ይቀራቸዋል። በእነዚህ ጊዜያት በኢኮኖሚው በመከላከያና ደህንነት፣ በፖለቲካ እንዲሁም በውጭ ግንኙነት የተመዘገቡ ለውጦችና ተግዳሮቶች ምሁራን ባቀረቡት የመነሻ ጥናታዊ ጽሁፎች ውይይት ተደርጎበታል። የጠቅላይ ሚኒስትሩ ከፍተኛ የኢኮኖሚ አማካሪ አቶ ማሞ ምረቱ ባቀረቡት ጥናታዊ ጽሑፍ በውጭ ንግድ በኩል ላለፉት ሰባት ዓመታት እየተዳከመ መምጣቱን፣ የውጭ ብድር ጫና ስጋት መፍጠሩን፣ የታክስ አሰባሰብ ስርዓቱ በተገቢ ሁኔታ አለመፈጸሙን፣ የዋጋ ግሽበት የኢኮኖሚው ተግዳሮቶች መሆናቸውን ጠቅሷል። ኢኮኖሚውን ለማገገም የሀብት ማሰባሰብ ስራዎች መከናወኑን ለምሳሌ በዚህ ዓመት ብቻ 32 ቢሊዮን ዶላር መሰብሰቡን የዕዳ ስረዛና ማራዘም የንግድ ብድሮች አለ መውሰድ የመንግስት የልማት ድርጅቶች ወደ ግል ለማዛወር አቅጣጫ መቀመጡን ከዲያስፖራው ወደ አገር ቤት የሚገባው ገንዘብ በ27 በመቶ ማደጉን ጠቅሷል። ሌላው ጥናታዊ ጽሑፍ አቅራቢ ዶክተር ጌዶን ካቀረቡት ጽሑፍ በጥቂቱ እናስደምጣችውም። በእርምት እርምጃዎችና በተቋማዊ ለውጦች መሀል ነው ብዬ የማስበው ተቋማትን የሚመሩ መሪዎችን መለወጥ ራሱ እነዛ ተቋማት በህዝብ ዘንድ ያላቸው እይታ ተአማኒነት እንዲለወጥ ከማድረጉም በተጨማሪ በአዲስ ኃይል፣ በአዲስ ብቃት፣ ገለልተኛ በሆኑ ሰዎች በተለይ የዲሞክራሲ ተቋማት እንዲመሩ እድል ይፈጥራል። በዚህ ረገድ ሁላችሁም እንደምታውቁት የፍትህ ስርዓቱ ቁንጮ የሆነው ጠቅላይ ፍርድ ቤት ቁልፍ ሚና የሚጫወተው የጠቅላይ ፍርድ ቤት አመራር ላይ ለውጥ አለ። ይሄ ለውጥ ትርጉሙን ፋይዳውን እናንተ የምታውቁት ነው። ብዙ መግለጽ የሚያስፈልግ አይደለም። በተመሳሳይ የብሔራዊ ምርጫ ቦርድም ላይ እንዲሁ አይነት ለውጥ አለ። የሰብአዊ መብት ኮሚሽን አመራርን የለውጥ ሂደትም ደግሞ ከህዝብ ጥቆማ ተሰብስቦ አዲስ አመራር ለመሰየም እየተሄደበት ያለውን ነገር የምታውቁት ነው። ስለዚህ በዚህ መልኩ ያሉ የአመራር ለውጦች አሉ። እነዚህ ግን በራሳቸው በቂ እንዳልሆኑ ሁላችንም እንረዳለን። ለውጡ ዘላቂ እንዲሆን፣ ትውልድን የሚሻገር እንዲሆን፣ በእውነት ተቋማዊ እንዲሆን በሕግ የታሰረ በሕግ የተደነገገ ሊሆን ይገባል። ይህንን ከግምት በማስገባት ባለፈው አመት ሰፊ የሕግ ማሻሻያ ስራዎች ሲሰሩ ነበር። የደህንነትና መከላከያ ከነበረው የሰብአዊ መብት ረጋጭነትና ተፈሪነት ወጥቶ በቴክኒክና በህዝባዊ አመለካከት ለመቅረጽ ህጎችና አሰራሮች ወጥተው አመርቂ ውጤት መመዝገቡን አቶ ተስፋውን ጎበዛይ ባቀረቡት ጥናታዊ ጽሁፍ አመልክቷል። በቀረቡ ጥናታዊ ጽሁፎች ላይ በመንተራስ ተሳታፊዎች በተለያዩ ዘርፎች የተመዘገቡ ለውጦችን በማድነቅ በተለይ የህግ የበላይነት በማስከበር ሊሰራበት እንደሚገባ አመልክቷል። ለዲ ደብልዩ ዘገባ